ችሎቱ ለዛሬ የተቀጠረው ዶክተር ፍቅሩ ማሩ የሚገኝባቸውን 38 ተከሳሾች ላይ አቃቤ ሕግ ያቀረበውን ክስ ለማዳመጥ ነበረ። አቃቤ ሕግ በክሱ እንዳብራራው ተከሳሾች በ1996 ዓ ም የወጣውን የወንጀለኛ መቅጫ አንቀጽ 32 1 ሀ እና በ2001 የወጣውን የጸረ ሽብር ህግ አንቀጽ 3 1 2 4 ስር የተደነገጉትን በመተላለፍ የግንቦት ሰባት ኦነግና አልሸባብን ተልዕኮ በመቀበል በዋና ወንጀል አድራጊነት ተሳትፏል ይላል። ተከሳሾቹ ከተጠቀሱት አሸባሪ ያላቸውን ቡድኖች ገንዘብ በማሰባሰብ እና ተልዕኮ በመቀበል ነሐሴ 28 2008 ዓ ም አተትን ለመከላከል ሲባል ከቤተሰብ ምግብ እንዳይገባ በማረሚያ ቤቱ አስተዳደር የተደረገውን ጊዜያዊ ክልከላ እንደ መልካም አጋጣሚ በመጠቀም ሁከትና ብጥብጥ በመፍጠር የ23 ሰዎችን ሕይወት እንዲጠፋና ና 15 ሚሊዮን ብር የሚገመት የማረሚያ ቤቱ ንብረት እንዲወድም አድርጓል ይላል። በየግላቸው ከተዘረዘሩ የወንጀል ድርጊቶች 13ተኛ ተከሳሽ ዶክተር ፍቅሩ ማሩ የግንቦት ሰባት አባል በመሆን በማረሚያ ቤቱ ያሉ ታራሚዎች ማረሚያ ቤቱን ሰብረው በመውጣት ኤርትራ ወደሚገኘው የግንቦት ሰባት ኃይል እንዲቀላቀሉ መኪና አመቻችላቸዋለሁ በማለት አባላትን ይመለምሉ እንደነበር ለፖሊስ መረጃ ያቀብላሉ የተባሉ በስም የተጠቀሱ ታራሚዎች እንዲገደሉ የገንዘብና ተልዕኮ በመስጠት ተሳትፏል የሚል ክስ ተዘርዝሮባቸዋል። ዶክተር ፍቅሩ ማሩ ደረሰባቸው በተባለው የጤና መታወክ ፍርድ ቤት አልቀረቡም ነበረም። በሌሎች በተዘረዘሩ ክሶችም ከሽብር ቡድኖቹ የተሰጣቸውን ተልእኮ በመቀበል ማረሚያ ቤቱን አቃጥለውና ሰብረው ለመውጣትና የሽብር ቡድኖቹን ለመቀላቀል አሴሯል፣ በተግባርም በወንጀል ድርጊት ተሳትፏል የሚል ክስ ይገኝበታል። ማረሚያ ቤቱን አቃጥላቸዋል ተብለው በስም የተጠቀሱት ተከሳሾች ለፖሊስ መረጃ ያቀብሉ ነበር ያሏቸውን ታራሚዎች ከነ ህይወታቸው ቤት ውስጥ የኋላ በመዝጋት እንዲቃጠሉና ሕይወታቸው እንዲጠፋ ማድረጋቸውንም በክሱ ተዘርዝሯል። ተከሳሾቹ ክሱን ካዳመጡ በኋላ አቤቱታ እንዳላቸውና እንዲደመጡ እንዲፈቀድላቸው በጫጫታ ጭምር ችሎቱን ጠይቋል። ዳኞቹም በሕጉ መሰረት አቤቱታ መቅረብ ያለበት በጽሑፍ ቢሆንም የተወሰነውን እናዳምጣለን በማለት ፈቅዷል። በዚህም መሰረት የሰማያዊ ፓርቲ አባል አቶ ፍቅረ ማርያም እና 22ተኛ ተከሳሽ ባቀረቡት አቤቱታ በምርመራ ወቅት አሁን ያለው መንግስት ሁለተኛ እንዳይደገም ብሎ የቀይ ሽብር ሰማዕታት ሐውልት ያቆመበት ትን አስከፊ ግርፋት ፈጽሞብናል ሲሉ ተናግረዋል። በተለይ ሀያ ሁለተኛ ተከሳሽ እጆቹን ለጋዜጠኞችና ለዳኞች በማሳየት ለሶስት ቀናት በካቴና እጆቹ ታስሮ እንዲንጠለጠል መደረጉን በዚህ መልክ ተገዶ የሰጠውን የእምነት ቃል በቪዲዮ እንዲቀረጽ መደረጉን ጠቅሷል። ዳኞቹ ተከሳሾቹን ካረጋጉ በኋላ ጠቅላይ ሚኒስትሩን ጨምሮ ማንም ከሕግ በላይ ሊሆን ስለማይችል የሕግ ጥሰት ካለ አቤትታውን ከጠበቆቻቸው ጋር ተማክረው በጽሑፍ እንዲያቀርቡ አሳስቧል። ችሎቱ የተከሳሾቹ የመጀመሪያ ደረጃ መቃወሚያ ለመስማት ለታህሳስ 14 2009 ዓ ም ተለዋጭ ቀጠሮ ይዟል። ለዶች ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም